ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብ በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ የአገር ልጆች። ዞትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት የሳተላይቶች አሰራር ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ሳተላይት ሰው ሰራሽ የሆነ ማሽን ነው። እሱ ማሽን ምንድን ነው? ከመሬት ከፍ ባለ አልቲቲዩድ ላይ ሆኖ መረጃን መስጠት የሚያስችል አቅም ያለው ከጨረቃ ሞዴል ተደርጎ ለተለያዩ ምርምር ስራዎች መዋል የሚችል መረጃን መስጠት የሚችል መሳሪያ ነው። እነዚህ መሳሪያዎች የተለያየ ኦርቢት አላቸው። በዛሬው መሰናዷችን ደግሞ ስለ ኮሚኒኬሽን ሳተላይት ልናስደምጣችሁ ወደናል። ቆይታችሁን ከኢቢሲ ኤፍኤም ማዲ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ ምርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። ሳተላይቶች እንደሚቀመጡበት ምህዋር እንደ መጠናቸውና ክብደታቸው እንደሚሰጡት አገልግሎትና እንደሚጠቀሙት የኃይል አማራጭ ይለያያሉ። የኮሚኒኬሽን ሳተላይት በምድር ላይ በተለያዩ ቦታዎች የሬዲዮ ኮሚኒኬሽን ምልክቶችን ወይም ሲግናሎችን በማስተላለፍ ጥቅም ላይ የሚውል የሳተላይት አይነት ነው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የኢሮ ስፔስ ኢንጂነሪንግና ሳተላይት ኮሚኒኬሽን ክፍል ተመራማሪ የሆኑት አቶ መሳይ ወልደሃና ኮሚኒኬሽን ሳተላይቶች ለምን አገልግሎት እንደሚውሉና ሀገራችን ኢትዮጵያ በዘርፉ ያላትን ተሞክሮ እንዲህ ባለ መልኩ ያስረዱናል። ከሳተላይቶች ከሚሰጡት አንዱ አገልግሎት የኮሚኒኬሽን አገልግሎት ነው። ኮሚኒኬሽን የምንለው ደግሞ የኮሚኒኬሽን ሳተላይት ከሌላው ሳተላይት ለየት የሚያደርገው የሲግናል ሪሌ በመላክና በመቀበል ያ ለማድረግ ደግሞ ሲግናል በውስጡ የሚይዘው የተለያየ ኢንፎርሜሽን ይኖራል። ያን ኢንፎርሜሽን መሬት ላይ እንዲደርስ ማድረግ ነው ኮሚኒኬሽን ሳተላይት በዋነኛነት ለስልክ፣ ለዳታ ድምፅ፣ እንዲሁም ብሮድካስት የተለያዩ የቴሌቪዥን ጣቢያዎች የተለያዩ ፕሮግራሞችን ለመሬት ላይ በስፋት ለማድረስ ያገለግላል ማለት ነው። ኮሚኒኬሽን ሳተላይት ስንል መቀበያ ግራውንድ ያለው ሳተላይቱ ያለበት ደግሞ ስፔስ ሴግመንት አለ። ከዛ ሆኖ ወደ መሬት ሲግናል ይመጣል። መሬት ያለው መቀበያ ጣቢያ እሱን ተቀብሎ ያ ሲግናል ወደ ሌላ የመጣው ሲግናል ይቀየረ ና በምስል መልክ በድምጽ መልክ፣ በመሳሰሉት መልኮች በቪዲዮ መልክ ሁ እናገኛለን ማለት ነው። ከዛ በተጨማሪ ይሄ ከብሮድካስቲንግ አንጻር ነው። ሌላው የፊክስድ ሳተላይት ሰርቪስ የምንለለ ይሄ ማለት ዳታ፣ ድምጽ፣ የኢንተርኔት አገልግሎቶችን የምናገኝበት ማለት ይሄ እንግዲህ ሁሉንም መሬት ክፍል ላይ ተደራሽ እንዲሆን ያደርጋል ወደ መሬት በመላክ ሲግናሉ መሬት ላይ ያሉ ደግሞ ስልካችንም ሊሆን ይችላል ወይም የቴሌቪዥን መቀበያ ዲሽ እነሱ ሆ እነሱ ሪሲቭ ያደርጉት ና ወደ ለሚፈለገው አገልግሎት ይውላል ማለት ነው። የኮሚኒኬሽን ሳተላይት አገልግሎቶችን ሀገራችን መጠቀም ከጀመረች ያው ቆይታል። የኮሚኒኬሽን ሳተላይት ባለቤት ግን አይደለንም። ያ ማለት ሙከራዎች ነበሩ የኮሚኒኬሽን ሳተላይት ለማልማት በመጀመሪያ በቴሌ በድሮ ቴሌ እያለ ተጀመረ ነበረ። በመቀጠል በኢንሳ የተጀመሩ እንቅስቃሴዎች ነበሩ። እዚያ ደግሞ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ስፔስ ሳይንስ ና ቴክኖሎጂ ኢንስቲትዩት ተብሎ ሲቋቋም በአዋጅ ወደ ስፔስ ሳይንስ መጣና በዛ አዋጅ መሰረት የኮሚኒኬሽን ሳተላይት በተመለከተ የኢንስቲትዩቱ አንድ ስራ ክፍል ሆኖ እየተሰራበት ይገኛል፣ ማለት ነው። አንዱ ስራው ነው ኮሚኒኬሽን ሳተላይትን ማበልጸግ፣ ማልማት። አሁን ላይ ግን ሀገራችን እየተጠቀመችለው የተለያዩ ሀገሮች ትራንስፖንደሮችን በመከራየት ነው ለተለያዩ ቴሌቪዥን ጣቢያዎች ኪራይ በሚገኘው አገልግሎት ይገኛል። የኢንተርኔት ዳታ የመሳሰሉትም ከሌላ ኮሚኒኬሽን ሳተላይት ትራንስፖንደር በመከራየት ነው እስካሁን አገልግሎት እያገኘን ያለ ነው። ይህ እንግዲህ ብዙ ኢንቨስትመንት ይጠይቃል። ይህን አገልግሎት ሙሉ ለሙሉ አሁን አድርጎ ወደ እኛ ለማምጣት ብዙ አቅም ይጠይቃል። በዛ ምክንያት እየተካሄደበት ነው ማለት ነው። ኢትዮጵያ እንደ ሀገር በሳተላይት ዙሪያ እያከናወነች ያለውን ተግባር ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኃላፊነቱን ወስዶ እያከናወነ ይገኛል። ተቋሙ እንደ ሀገር የኮሚኒኬሽን ሳተላይትን ለማበልጸግ ምን እየሰራ እንደሚገኝ የመሬት ምልከታ ሳተላይትን መነሻ በማድረግ አቶ መሳይ ወልደሃና ይገልጹልናል። በእርግጥ ኮሚኒኬሽን ሳተላይት ከመሬት ምልከታ ሳተላይት በብዙ ነገር ይለያል። ኮሚኒኬሽን ሳተላይት የራሱ ፔሎድ አለው። በዛ ፔሎድ አንዱ የሚኖረው ትራንስፖንደር ነው። እዚህ ያን አገልግሎት እንግዲህ ወደ አንቴ ነው ወደ ትራንስፖንደሩ በመላክና ከትራንስፖንደሩ በመቀበል አገልግሎት ይሰጣል ማለት ነው። ስለዚህ አሁን ባለንበት ደረጃ የኮሚኒኬሽን ሳተላይት ለማልማት አስፈላጊውን ዝግጅቶች ተደርጓል። ያ ማለት ከፕሮፖዛል ሀሳብ አነሳስ ጀምሮ የፕሮጀክት መነሻ ሀሳብ እሱ በሚመለከተው ከጸደቀ በኋላ ፕሮጀክት ሀሳቡ ተቀባይነት ሲያገኝ አዋጭነት ጥናት እንዲደረግለት ታዞ በዛ መሰረት የአዋጭነት ጥናት ተዘጋጅቷል። ስለዚህ አቅሙ ተገኝቶ መስራት እስኪቻል ድረስ የዝግጅት ስራዎች ከወዲሁ ተሰርተዋል ማለት ነው። ያንን ለማድረግ ለምሳሌ ያል የሳተላይቱን ቢኖረን የምናመጥቅ የምንልክበት ምህዋር ላይ በስንት ዲግሪ ነው የሚለው ኦርቢታል ስሎቱ ይታወቃል። አምሳ ስምንት ነጥብ ሶስት እሱን እዛ ላይ ነው የሚያርፈው ማለት ነው። እነዚህ እነዚህ አይነት ዝግጅቶች ኮሚኒኬሽን ባለስልጣን ጋር በመተባበር ተቋሙ የራሱን ዝግጅት እያደረገ ነው ማለት ነው። አንድ አገር የሳተላይት ባለቤት እንድትሆን ማሟላት ያሉባት መስፈርቶች አሉ። ከእነዚህም ግዴታዎች መካከል በዋናነት ሊጠቀስ የሚገባው ከዓለም አቀፍ የሳተላይት ተቆጣጣሪ ተቋም ፍቃድ ማግኘት ነው። የዓለም አቀፍ ሳተላይት ተቆጣጣሪ ስለሚያከናውነው ተግባር አቶ መሳይ ተከታዩን መረጃ ሰጥተውናል። ሀገራችን ኢትዮጵያ በዚህ ረገድ ምን ደረጃ ላይ እንዳለችም ያብራሩልናል። በዋናነት የዓለም አቀፍ አይቲዩ የምንለለ ቴሌኮሙኒኬሽን ዩኒየን የምንለለ ስለዚህ እሱ ነው በዋናነት ሳተላይቶች ሲመጥቁ ፈቃድ ከዛ ይጠየቃል። ፈቃድ ከጠየቀ በኋላ ለምሳሌ ሀምሳ ስምንት ነጥብ ሶስቱን ፈቃድ ጠይቀን አግኝተናል። ያንን ካገኘን አልምተን ተግባራዊ ወደ እስከምናመጥቅ ድረስ ያ ስሎት ለእኛ የተመደበ ይሆናል ማለት ነው። ያው በአይቲዩ ሕግ መሰረት የሚኖሩ የሳተላይት አገልግሎቶችን ማስተዳደር ማስተዳደር ማለት እኩል ፍትሐዊ የሆነ አገሮች ያለውን ሪሶርስ ጉስን የሆነ የፍሪኩዌንሲ ሪሶርስ በአግባቡ ለመጠቀም ያንን አንዱ ሳተላይት ከሌላው ሳተላይት የሚያሰራጨው ኢንፎርሜሽን በማይጋጭ መልኩ ያንን አስተዳድሮ ይይዛል ማለት ነው። በበላይነት ይህንን መቆጣጠር ነው ማለት ሁሉም ሳተላይት የሚያመጥቅ ከሆነ መሀል ላይ ሁሉንም የሚያስተዳድር የሆነ አካል መኖር አለበት። ዋናው ዓላማ ያ ነው። ሀገራችን የኮሚኒኬሽን ሳተላይት አገልግሎቶችን በምን መልኩ እያገኘች እንደሆነ የዘርፉ ባለሙያ አቶ መሳይ እንዲህ ያስረዱናል። አቶ መሳይ አያይዘውም ስለ ኮሚኒኬሽን ሳተላይት መረጃ መቀበያ ተከታዩን ገለጻ አድርገውልናል። በዋናነት የብሮድካስቲንግ፣ የቮይስ፣ ዳታ፣ ኢንተርኔት የመሳሰሉትን አገልግሎቶች በስፋት ሀገራችን ላይ ያለ፣ በተለይ አሁን ለምሳሌ ያህል የብሮድካስቲንግ ብናነሳ የብሮድካስቲንግ አገልግሎት ለማግኘት ከኤስኤስ ከሚባል ሉክሰምበርግ ከሚገኝ የሳተላይት ባለቤት ደግሞ ከሰባ ከሰማኒያ በላይ ሳተላይት አለው የሉክሰምበርግ መንግስትና የፕራይቬት አንድ ላይ ሆነው የሚሰሩት ነው ሶ ከዛ ትራንስፖንደር ትራንስፖንደር ማለት ሳተላይቱ ላይ የሚኖር አንቴናም ሪሲቭም ትራንስሚትም የሚያደርግ ማለት ነው አሁን አንዳንዱ አንቴናዎች ወይ ትራንስሚት ብቻ ነው የሚያደርጉት፣ ወይ ሪሲቭ ነው። ሁለቱንም ሲሆን ትራንስፖንደር እንለዋለን። ስለዚህ በዛ ትራንስፖንደር አማካኝነት ወደ የቤታችን የተለያዩ የቴሌቪዥን ፕሮግራሞች እንዲደርሱ ያንን ትራንስፖንደር ወደ ሶስት መቶ ስልሳ እና እሚያሉ ካፓሲቲው ያንን ካፓሲቲ ተገዝቶ በማግዛት ወደዛ ይልካሉ። ትክክለኛ እንቀበለዋለን ማለት ኢትዮሳት አላ ኢትዮሳት በዋነኝነት ከኤስኤስ ላይ እኛ እንደ ሀገር ጀነራል የሆነ ከዛ አገር የሳተላይት አቅራቢ ጋር ጀነራል የሆነ ፍሬምወርክ አድርገን ሌሎች ቴሌቪዥን ጣቢያዎች ደግሞ ሰርቪስ ሌቭል አግሪመንት ይገባሉ። እኛ የተፈራረምነው ከሉክሰምበር ጋር ዋጋ እንዳይወደድባቸው፣ ሜንቴናንስ ካለባቸው እሱን መስጠት እንዲችሉ እንደ ሀገር መደራደርና እንደ አንድ የብሮድካስት ካምፓኒ ነው መደራደር ልዩነት ስላለው ያንን እነሱን በደ ሞር ተጠቃሚ ለማድረግ በዋናነት ከኤስኤስ በኪራይ መልክ እየተወሰደ ነው አገልግሎት የምናገኘው። በተመሳሳይ መልኩ ኢንተርኔትን ወይስም የመሳሰሉት እንግዲህ አሁን ከረንትሊ ባለው የመሬት ሽፋን ሀገራችን 67 ፐርሰንት በላይ የሚሆነው በፋይበር ሽፋን አለ። ቀሪው ደግሞ በሳተላይት አማካኝነት ነው። እነዚህን የአገልግሎቶች ኢንተርኔት፣ ስልክ የመሳሰሉትን ማግኘት የምንችለው ማለት ምክንያቱም ሙሉ ለሙሉ ሀገሪቷን በፋይበር ሽፋኑ ሙሉ ለሙሉ ስላልሆነ ማለት ስለዚህ እነዛም የኢንተርኔቱን አገልግሎት ለማግኘት የግድ ከሌላ አካል ሳተላይት ትራንስፖንደር፣ የኮሚኒኬሽን ሳተላይት ያው ቴሌ ተካ ይከራያል ማለት ነው። ኮሚኒኬሽን ሳተላይት የራሱ የሆነ ግራውንድ ስቴሽን ያስፈልገዋል። አንድ ብቻ ሳይሆን ባካፕም ያስፈልገዋል። ሬደንደንት መሆን አለበት። አንዱ ጋ የግራውንድ ስቴሽን ችግር ቢገጥመው በሆነ ርቀት ደግሞ ሌላ ኪሎሜትሮች ርቀት ሌላ ቦታ መኖር አለበት። ምክንያቱም ኮሚኒኬሽን ስንል 24 ሰዓት ሰባት ቀን ሙሉ ኮሚኒኬሽኑ መኖር አለበት፣ መቋረጥ የለበትም። ስለዚህ በባካፕ መውጣት እንዲችል አንደኛው ሁለት ግራውንድ ስቴሽን ይኖረዋል። አንደኛው ባካፕ ይሆናል። ከዚያ በተጨማሪ እንግዲህ ለምሳሌ ያህል የብሮድካስትን ብንወስድ በሁለት አይነት መንገድ የብሮድካስቲንግ አገልግሎት ልናገኝ እንችላል። አንደኛው የተዘጋጀው ፕሮግራም ወደ ሳተላይቱ ይላካል፣ ፍሪኩንሲ ይላካል። ከዛ በኋላ ደግሞ ዳውንሎድ ሆኖ ወደታች ደግሞ ሳተላይቱ ወደ መሬት ባለው ፍሪኩንሲ ይልኳል። አሁን ብዙ ጊዜ ወደ ሳተላይቱ ስንልክ ከአራት እስከ ስድስት ስምንት ጊጋ ሄርዝ ባለው ፍሪኩንሲ ይላካል ከዚያ ሲመጣ ግን ብዙ ቦታ ስለሚሸፍን በትልልቅ ፍሪኩንሲዎች ከአስራ ምናም ጊጋ በላይ በሆኑ ፍሪኩንሲዎች ባንዶች አሉ። ከኬዩ ምናምን የምንላቸው ባንዶች አሉ ማለት እዚያ። ለምሳሌ ለብሮድካስቲንግ ወደዛ ኮንተንት ይላካል። የተመጣውን ኮንተንት ደግሞ ቤታችን በሚገኙ ድሾች እንቀበላለን ማለት ሌላ የስልክም ተመሳሳይ ነው። ስለዚህ ግራውንድ ስቴሽን ስንል ለምሳሌ ያል የመሬት ምልከታ ከሆነ ሳተላይቱ ቶሎ ቶሎ ስለሚዞር ይከተለዋል ግራውንድ ስቴሽን ። ነገር ግን ኮሚኒኬሽን ሳተላይት ላይ ስንመጣ በመሬት ፍጥነት እኩል ስለሚዞር አንዴ አንቴና ይቆማል። ከመሬት ጋር አብሮ ስለሚዞር ሳተላይቱን እየተከተለ ግድ እንትን የሚለው ነገር የለም። እንደ መሬት መልከተማል እዚህ ከዛ አንጻር ነው ኮሚኒኬሽን ሳተላይቶች ከመሬት ምትዞረው ጋር አብሮ ስለሚዞር ስቴሽነሪ ሆነው የቆመ መስሎ ይታያል ም ምክንያቱም በተመሳሳይ ስፒድ ስለሆነ እንደዛ ይሆናል። ግራውንድ ስቴሽኑ ግን አንድ ቦታ የቆመ ነው የሚያለው። ሌሎች ዝቅ ብለው ሎው ኦርቢት ላይ ያሉ ሳተላይቶች ሲኖሩ ደግሞ እነሱ አብረው ይዞራሉ ማለት ነው። ስለዚህ ከሰላሳ አምስት ሺህ ኪሎ ሜትር በላይ ይቀመጣል። አንድ ኮሚኒኬሽን ሳተላይት የመሬትን አርባ ፐርሰንት ያህል መሸፈን ይችላል። ከዚህ አንጻር አገልግሎቶችንም በብዛት ተደራሽ ማድረግ ይቻላል ማለት ነው። የኮሚኒኬሽን ሳተላይት ከሚሰጠው አገልግሎት አንጻር አስፈላጊነቱ ላይ የሚከራከር አይኖርም። ሀገራችን ዘርፉ የታሰበለትን ያህል ጥቅም ላይ እንዳታውል ያደረጋትን ፈተና አቶ መሳይ እንዲህ ባለ መልኩ ይገልጹታል። ያው አስፈላጊዎቹ ነገሮች የቅድመ ስራ የምንለው አዋጭነቱ አጥነቶ እሱን ለመንግስት መስጠት በአዋጭነት ጥናቱ መሰረት ወደ ኢንቨስትመንት መግባት ነው ማለት ነው። እንደ እንትን ያው አንድ የኮሚኒኬሽን ሳተላይት ለማምረት እና አበልጽጎ ወደ ህዋ ለመላክ ሳተላይት ሲሰራ ብቻ ያው ከ36 እስከ 38 ወር ይፈቻል ውስጥ ያ ሶስት አመት ማለት ነው። በዛ መሀል ደግሞ ሳተላይቱን ላውንች ለማድረግ ለመላክ ደግሞ የሳይት ቬክላል እሱም መኖር አለበት። ስለዚህ ብዙ ተያያዥ ነገሮች አሉት ማለት ነው። ከዚህ አንጻር ወጪው ከፍተኛ ነው። የሀገራችን የመግዛት አቅም ካለ በማንኛውም ሰዓት ኮሚኒኬሽን ሳተላይት ባለቤት መሆኑ ይቻላል ማለት ነው። ግን ያው ሶስት አመት ይፈጃል። በሶስት አመት ደግሞ አንድ አመት የኢንኦርቢት ቴስት መኖር አለበት እዛ ቦታ ላይ በደንብ ይዞ አስፈላጊውም የቅድመ ስራዎች ወደ ስራ ከመገበት በፊት መሰራት ያለበት ማለት ነው። ስለዚህ ኢንቨስትመንቱ በጣም ትልቅ ነው። የአቅሙ ጉዳይ ነው። አቅሙ በሚኖር ሰዓት ግን ኮሚኒኬሽን ሳተላይት ባለቤት መሆን ይቻላል። አሁን ላይ ያሉት አማራጮች ትራንስፖንደሩን እየተከራዩ አገልግሎቱን ማግኘት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንጠብቃችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስቤ አይሉ ነኝ። ከሌሎች ኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እነመኛለን። ሰላም ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ